ኦሮሚያ ክልል ውስጥ በሆሮ ጉድሩ ዞን የታሰሩ ሰዎችን እንዲያቀርብ ዳኛ የሰጠውን ትእዛዝ፣ ፖሊስ አልቀበልም ማለቱ ተነግሯል። የተቃውሞ እንቅስቃሴውም እንደቀጠለ መሆኑን አንድ የከተማይቱ ነዋሪ ለአሜሪካ ድምጽ ገልጸዋል። የኦሮምኛ ክፍል ዝግጅታችን ባልደረባ ናሞ ዳንዲ ያጠናቀረውን ሰለሞን አባተ ይዞ ቀርበዋል። በሆሮ ጉድሩ ዞን በአባይ ጮመን ወረዳ በፍንጫዋ ከተማ ውስጥ የመንግሥት ኃይሎች ነዋሪዎችን በማዋከብ ላይ መሆናቸውን ጋዲሳ ጅራ የሚባሉ የከተማይቱ ነዋሪ ገልጸዋል። የተቃውሞ እንቅስቃሴውም እንደቀጠለ መሆኑን አቶ ጋዲሳ ለነሞዳ እንዲህ ነግረውታል። akkuma beekamu naannoo keenya naannoo oromiyaa itti ol qabatee mormiin dheeraan akka jireenni beekama ኦሮሚያ ውስጥ ሰፊ ተቃውሞ እየተካሄደ መሆኑ ይታወቃል። በዚህ የተነሳ በወረዳችን ትምህርት ቤቶች ከተዘጉ ሰንብቷል። በተለይ የፍንጫዋ ሁለተኛ ደረጃ ትምህርት ቤት አንዴ ለፈተና ገብተው ከዚያ አልተመለሱም። ሰው የሞተ አንማርም ብለዋል። በዚህም የተነሳ የመንግስት ኃይሎች ሰውን ከገጠር እስከ ከተማ ሲደበድቡ ነበር። የታሰሩ ተማሪዎች፣ አስተማሪዎችና ነዋሪዎች አሉ። የታሰሩት እስከ ዛሬ ፍርድ ቤት አልቀረቡም። ፖሊስ ሰዎቹን እንዲያቀርብ ፍርድ ቤት የጽሁፍ ትዕዛዝ ቢሰጥም ፖሊስና የወረዳው አስተዳደር ግን ትዕዛዙን ለመቀበል ፈቃደኞች ሳይሆኑ መቅረታቸውን አቶ ጋዲሳ ገልጸዋል። የሰጡት ምክንያት ፌዴራል መንግስት አደራ የሰጠን ሰዎች ናቸው ማቅረብ አንችልም የሚል እንደነበረ ነዋሪው አክለው ተናግረዋል ፍርድ ቤቱም እኛ ትእዛዝ ሰጥተናል ከዚህ በላይ የምናደርገው የለም በማለት ለቤተሰቦቻቸው መልስ መስጠቱን ገልጸዋል የተያዙት ሰዎች የት እንደተወሰዱ እንደማያውቁም አቶ ጋዲስ አመልክተዋል ዊጠተ ገልገለ ሰአት ቁለቶኮት ኒ መኒ ማ የሮ ሆርዶ ሰኞ ማታ አስራ አንድ ሰዓት ላይ ይዘዋቸው ሄዱ። ቤተሰቡም ሲከታተል ነበር። ወደ ሻምቡ ከተማ ወሰዷቸው። ሰዎች ከአባይ ጮመን ወረዳ ብቻ ሳይሆን ከጃርቴ፣ ከአእምሩ እና ከሌሎችም ወረዳዎች ከሌሊቱ ዘጠኝ ሰዓት ላይ ተይዘው የት እንደተወሰዱ አይታወቅም። አስተማሪዎቻቸው የታሰሩባቸው የፍንጫዋ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተሰልፈው የትምህርት ቤቱን ርዕሰ መምህር አስተማሪዎቻቸው የት እንዳሉ አሳውቁን ብለው ሲጠይቁ ርዕሰ መምህሩ እኔም እንደናንተ የት እንዳለ አላውቅም የሚል መልስ እንደሰጧቸውና ተማሪዎቹ ወደ አባይ ጮመን አስተዳደር ሄደው ሲጠይቁ የተማሪዎቹ ሰልፍ በፌዴራልና በአካባቢው ፖሊስ እንደተበተነ የፍንጫዋው ነዋሪ ገልጸዋል። ከታሰሩት መምህራን መካከል መምህር ሽብሩ የሚባሉ በፍንጫ ሁለተኛ ኛ ደረጃ ትምህርት ቤት የኬሚስትሪ መምህር የሚገኙበት ሲሆን እንዴት እንደተያዙና ከዚያ በኋላም ያለውን ሁኔታ ባለቤታቸው ወይዘሮ ሽታዬ በቃና ለነሞ አጫውተውታል። መጋቢት ስድስት በሁለት ሰዓት አድማ በታኞች ቤታቸው ሄደው ባለቤታቸውን ይዘዋቸው እንደሄዱ ሀያ አራት ሰዓት ጠብቀው እርሳቸው ለወረዳው ማመልከቻ ማስገባታቸውን ገልጸዋል። ወይዘሮ ሽታዬ ተጠርጣሪዎቹ ስምንት ሰዓት ላይ እንዲቀርቡ የወረዳው ፍርድ ቤት ቀጠሮ ሰጠ። ፖሊሶቹ በቀጠሮ ሰዓት እስረኞቹን ሳይዙ ቀረቡ። ዳኛውም የታዘዛችሁት የያዛችኋቸውን ሰዎች አምጡ ተብላችሁ ነው ብለው እንደገና ለዘጠኝ ሰዓት ቀጠሩ። በዚህኛው ቀጠሮ ፖሊስም እስረኞቹም ሳይቀርቡ ቀሩ። የቀጠሮ ሰዓት ሲያልፍ እኛ ዳኛው ዘንድ ሄደን ምን እንደሆነ ጠየቅናቸው። ፍርድ ቤቱ የሚያውቀው ነገር እንደሌለ ነገሩን። ቀጠሮም እንደገና ለማግስቱ ተሰጠ። ሁለት የፖሊስ አባላት መጥተው ታሳሪዎቹን ማምጣት አንችልም፣ እኛ ጋር ፌዴራሎች ባደራ ያስቀመጧቸው ናቸው አሉ። ፍርድ ቤቱም በዚህ አይነት መዝገቡ ተዘግቷል ብሎ ነገረን። መጋቢት አስራ ሁለት ወደ አስራ አንድ ሰዓት አካባቢ ሸራ በተሸፈነ መኪና ባለቤታቸው መምህር ሽብሩና ሌሎች እስረኞች ወደ ዞን መወሰዳቸውን እንደሰሙ ከሌሎች የታሰሩ መምህራን ባለቤቶች ጋር ሆነው ቢጠይቁም የዞኑ ወህኒ ቤት የሚያውቀው ነገር እንደሌለ ማሳወቁን ተናግረዋል። የወረዳው መምህራን ማህበር ኃላፊ መምህር ብርሃኑ አዱኛ ለቪኦኤ በሰጡት ቃል መምህር ነጋሳ ቱሉ፣ መምህር ለማ ቄጤሳ እና መምህር ሽብሩ መታሰራቸውን እንደሰሙ ገልጸው በምን ጉዳይ እንደታሰሩ ለማወቅ ጥረት አድርገን ነበር፣ አልተሳካልንም ብለዋል። ነሞ ወደ ሆሮ ጉድሩ ወለጋ ከፍተኛ ፍርድ ቤት ደውሎ ፕሬዚደንቱን አቶ ሽብሩ አቅወያን አነጋግሮ ነበር ማቲ ነሞተ የታሰሩት ሰዎች ቤተሰብ ነን ብለው አምስት የሚሆኑ ሰዎች እኛ ጋር መጥተዋል። ከዚያ ውስጥ ያጣራ ነው። የዋስትና መብት እንዲጠበቅልን ፖሊስን ጠይቀን ነበር። የዋስትና መብቱ ቢፈቀድም ፖሊስ ለማቅረብ ፈቃደኛ አልሆነም የሚል ነበር። እንደ ፍርድ ቤት እነዚህ ሰዎች የት እንደተወሰዱ አናውቅም። በዞን ደረጃ ተወያይተን እንዲህ አይነት አቤቱታ ካለ መፍትሄ እንዲሰጥበት ሐሳብ ተለዋውጠናል። ከዚያ በኋላ ጉዳዩ ምን ደረጃ ላይ እንደደረሰ ያጣራ ነው። ነገር ግን የለም የተነጋገርነውና የተስማማነው ግን የታሰረ ሰው ካለ እንዲፈታ ነው በህጉ መሰረት አሉ የከፍተኛ ፍርድ ቤቱ ፕሬዚዳንት የሆሮ ጉድሩ አቶ ሽብሩ። የዋስትና መብት የተጠበቀለት ሰው በሌላ ጉዳይ ተጠርጣሪ ካልሆነ በስተቀር መፈታት አለበት። ፍርድ ቤት ትዕዛዝ ሰጥቷል። ተከታትሎ መፍታት ያለበት ፖሊስ ነው ብለዋል። የሆሮ ጉድሮ ወለጋ ከፍተኛ ፍርድ ቤት ፕሬዝደንት አቶ ሽብርዋ ቆያ ቮይስ ኦፍ አሜሪካ